ሀገሪቱ ውስጥ ሕክምና አገልግሎት ኢንዱስትሪ በኮሮና ቫይረስ ወረርሽኝ ዘመን እዚህ በዩናይት ስቴትስ በስፋት የሚዘወተረውና ከፍተኛ እርዳታ ለሚሹ ሕሙማን ከመኖሪያ ቤታቸው በመሄድ የሚሰጡ ልዩ ልዩ የሕክምና እገዛዎችን ያቀፈው አገልግሎት ዛሬ ዛሬ በቀላሉ ከሰው ወደ ሰው በሚተላለፈው የኮቪድ-19 ህመም ሳቢያ ፈተና ላይ የወደቀ ይመስላል። ቁጥራቸው ከአምስት መቶ በላይ የተለያዩ ህክምና አገልግሎት ዘርፍ ባለሙያዎች ያሉት ብርሃን የቤት ውስጥ ህክምና አገልግሎት ድርጅት ዋሽንግተን ዲሲ እና አካባቢው የቤት ውስጥ ህክምና አገልግሎት ከሚያቀርቡ ድርጅቶች ውስጥ አንዱ ነው። ድርጅታቸው የሚሰጣቸውን የህክምና አገልግሎት አይነቶች ጨምሮ የኮሮና ቫይረስ ወረርሽኝ በተለይ በዘርፉ የህክምና አገልግሎት ላይ ያሳደረውን ጫናና የደቀነውን ልዩ ፈተና ያወያዩን የድርጅቱ ሊቀመንበርና ዋና ስራ አስፈጻሚ ናቸው ወደ አቶ ፍስሀ ወልዴ ሞላልኝ በቅድሚያ ለጊዜው አመሰግናለሁ እኔም ስለዚህ ጉዳይ እንድንነጋገር አጋጣሚ ስለተፈጠረ አመሰግናለሁ አቶ ፍስሀ ድርጅቶ ብርሃን በዋሽንግተን ዲሲ እና አካባቢው ህሙማን በቤታቸው የሚረዱበትን አገልግሎት የሚያቀርብ ድርጅት ነው ዛሬ ዛሬ ለህሙማን እንዲህ ያለውን አገልግሎት ማቅረቡ አብሮ ያመጣው ስጋት እንክብካቤና ጥንቃቄ ጎልቶ እየተሰሙ ያለበት ሁኔታ ላይ ነው ያለ ነው እስኪ በቅድሚያ እርስዎ እስከሚያዩት ድረስ በአሰራራችሁም በሀገር ውስጥም ከኮሮና ቫይረስ ጋር ተያይዘው በሚሰሙት ዜናዎች ይህን አይነት የቤት ውስጥ እንክብካቤ ለህሙማን መስጠት የኮቪድ አስራ ዘጠኝ ህሙማንን መንከባከብ ምን አይነት የተለየ ሁኔታ ተስተዋል? አዎ፣ ስለዚህ ስለ ሕክምና ኢንዱስትሪው ስንነጋገር በእንግሊዝኛ ቋንቋ ሆም ሄልት ኬር የሚባለው እንትን በጥያቄ መግቢያ ላይ እንዳስቀመጥከው የየቀኑ የስራ ሁኔታ በፊቱ ከነበረው በጣም በለየ መንገድ ተቀይሯል። ይህም የሆነው በአሁኑ በኮሮና ቫይረስ ወረርሽ በመላው ዓለም ላይ በህሙማና የአገልግሎት ሰጪዎች መካከል ጥልቅ ድንጋጤም አምጥቷል። ይህ ማለት ስጋቱ በሁለቱም ወገን የሚያስፈራ የሆነበት ምክንያት በሽታው መነካከት፣ በትንፋሽ በተለያየ ሁኔታ ቫይረሱ የሚተላለፍ ስለላቸው ህሙማን በፍጥነት ለመለየት በጣም አስቸጋሪ የሆነ ስለመጣ ነርሶቻችን እና የምንከታተላቸው ህሙማኖች መሀል በጣም ትልቅ ክፍተት ተፈጥሯል። በእኛ ሁኔታ እንግዲህ በየቀኑ ከፍተኛ ቁጥር ያላቸው በሽተኞች እስከ አምስት መቶ የሚደርሱ በሽተኞች በእኛ ጤና ድርጅት ተቋም ውስጥ በአገልግሎት ይረዳሉ። መልካም። ቀደም ብሎ የተነሳው ይሄ ወረርሽኝ በሌሎች የጤና አገልግሎት መስጫ ተቋማት፣ ሆስፒታሎች እና ሌሎች የጤና ድርጅቶች ላይ የፈጠረውን የመሰለ በእርግጥ ከበድ ያለ ጫና በቤት ውስጥ በሚሰጡ የሕክምና አገልግሎት ስራ ላይም ተጽዕኖ ማሳደሩን ይልቁንም በህሙማንና አገልግሎት ሰጪ ባለሙያዎች መካከል ክፍተት ተፈጥሯል ብለዋል። እስኪ ያብራሩልን ምንድን የተፈጠረው ክፍተት ማ ምን አይነት ስጋትስ አለው? ይህ በጣም ጥሩ ጥያቄ ነው፣ ጥልቅም ጥያቄ ነው። ምክንያቱም በመሰረቱ በቤት ውስጥ እንክብካቤ የሚያገኙ ሰዎች አንዳንዶቹ እስከ ሀያ አራት ሰዓት በቀን አገልግሎት ያገኛሉ። እንግዲህ ሀያ አራት ሰዓት በቀን ግልጋሎት የሚያገኙ ሰዎች ሶስት የጤና ባለሙያ ሶስት ሰራተኛ በቀን ያያቸዋል ማለት ነው። ሶስት የተለያየ ባለሙያ እየተፈራረቀ ሀያ አራቱን ሰዓት ይሸፍናል። ቀኑን ሙሉ፣ ማታውን ሙሉ አብሯቸው መሆን አለበት ማለት ነው። አዎ። እንግዲህ በህክምና ህግ መሰረት አንዳንዶቹ የተለያየ አይነት የበሽታ ሁኔታ ያላቸው ይሆናሉ። የቁስል በሽታ ያላቸው ሰዎች በየሁለት ሰዓቱ ስፍራው መቀየር አለበት። አቀማመጣቸው የተኛ አይታቸው ስለዚህ ሀያ አራት ሰዓት እንክብካቤ ያገኛሉ። እና ይህን ሀያ አራት ሰዓት ደግሞ እንክብካቤ ለማግኘት ሶስት ሰዎች ሰው ያስፈልጋል ማለት ነው። እንግዲህ እነኚህ ሶስት ሰዎች ሳምንቱን በሙሉ ቢሰሩ ሀያ አራት ሰዓት ኬር ጤና ጥበቃ የሚያገኘው ሰው በሳምንት ውስጥ እስከ ሰባት ሰው ድረስ እንክብካቤ ያደርግለታል ማለት ነው። እንግዲህ እነኚህ ሰባት ሰዎች ሌላም ቦታ ስራ ይኖራቸዋል። ከሌላም ሰው ጋር ይገናኛሉ። ስምንት ሰዓት ደግሞ ከአንድ ጤና ተቋም ጋር ሰጥተው ሌላ ጋር ደግሞ የሚሰሩም አሉ። ስለዚህ ይሄ ክፍተት ይፈጥራል። የኮሮና ቫይረሱን በሽታ የመራባት ሁኔታ እና እነኚህን ደግሞ ለመቀነስ የሚደረጉ የተለያዩ ጥረቶች ጭንብል በማድረግ እጅ ሳኒታይዘር በመጠቀም እና ጓንት በማድረግ ይህንን ለመቀነስ ጥረት ይደረጋል። እንዲሁም አስራ ስድስት ሰዓት ደግሞ የሚያገኝ በሽተኛ እስከ አራት የሕክምና አገልግሎት ሰጪ ሰርቪስ ይሰጠዋል ማለት ነው። ስለዚህ ይሄ በጣም በትልቁ ችግር ውስጥ ሊከት የሚችል ነው። ምክንያቱም አንድ ሰው ከመሃል በዚህ በሽታ ተጋላጭ ከሆነ ሌላውንም ሰው እንዲሁም በሽተኛውን የመበከል ሁኔታ ስለሚኖርበት ማለት ነው። እኛ የምንሰጠው አገልግሎት በዚህ ብቻ አይወሰንም። ፉል የነርሲንግ አገልግሎት ይሰጣለን። ይሄ ማለት ትምህርታዊ የሆኑ የነርሲንግ ስራዎች፣ ቁስል ለማዳን የሚደረጉ ጥረቶች፣ የተለያዩ ከነርሲንግ ህክምና ጋር የሚደረጉ ስራዎችም ይሰራሉ። ሌላም እንደዚሁ ፊዚካል ቴራፒ ሰዎች በአንዳንድ የቀዶ ጥገና ምክንያት ተመልሰው እንደገና እንደ ድሮ መራመድ እንዲችሉ ራሳቸውን እንዲገፉ እና የቀን ጠቀን የኑሮ ሁኔታቸውን እንዳያስተካክሉ እንዲረዳ ከሱም ጋር ፊዚካል ቴራፒ ይሰጣል። ይህም ማለት ሊያገግሙ የሚደረግ እርዳታ ነው። ወደ ቀድሞ ቦታቸው እንዲመለሱ። አዎ፣ በአመዛኙ እንደሱ ሆኖ፣ አንዳንድ ጊዜ ከእድሜም ከሁኔታዎችም ጋር በተያያዘ ሁሌ ከዚህ በፊት የነበረው ደረጃ ላይ ለመድረስ አይቻልም። ቢሆንም ግን ፈንክሽናል እንዲሆኑ ጥረት ይደረጋል። በተቻለ መጠን የድሮ ሁኔታ ላይ እንዲደርሱ ጥረት ይደረጋል። እንዲሁም ሌላ ሰርቪስ ኦፕሮፌሽናል ቴራፒ ይባላል። እሱም እንደዚሁ በተለያየ የሕክምና ሁኔታ ላይ የነበሩ ሰዎች አንዳንድ የሚያቅታቸውን ነገሮች ለማስተማር እና እንዲሁም የየቀኑ የህይወት ሁኔታቸውን ለማስተካከል እርዳታ የሚደረግበት ነው። ለምሳሌ አንዳንድ ሰዎች በስትሮክ ምክንያት ልብስ ለመልበስ ያቅታቸዋል። መታጠቢያ ቤት ሄደው ከመታጠቢያ ቤት ለመውጣት፣ አንዳንድ ነገር ለመያዝ እና እሱንም ለመከታተል ያቅታቸዋል። ሌላ መጨረሻው ስፒች ቴራፒ ይባላል። እንግዲህ ይሄ ማለት ምንድን ነው? ሰዎች አንዳንድ ሁኔታ መናገር ይሳናቸዋል። ከበድ ያለ ህመም ተከትሎ የሚመጣ አደጋ ነው። ቀድሞ መናገር የሚችሉ የነበሩ ከህክምናው በኋላ ግን መናገር ተስኗቸው ሲገኙ የሚሰጥ አገልግሎት እያስረዱ ነው ያሉት። አዎ እንግዲህ የሰው ልጅ አንዳንድ ከፍተኛ የሆነ ችግር ሲያጋጥመው ቃል የማውጣት የመነጋገር ችሎታ ሊያጣ ይችላል። ከሱም ጋር በተያያዘ ምግብ ለማዋጥ ወይ ውሃ ለማዋጥ እንደገና ችግር ውስጥ ይገባሉ እና እነኝን ነገሮች አሰስመንት ተደርጎ ከዛ በኋላ በተከታታይ ቴራፒስቶቹ ሄደው ያን በሽተኛ እንዲያገግምና በተቻለ መጠን ወደ ድሮ ደረጃ እንዲመለስ ካልሆነም ደግሞ በትምህርት ሁኔታው እንዲከታተል። ይሄ የጤና ተቋሙ ዋናው ተግባር እሱ ነው። ምክንያቱም ትምህርትን በማስተማር ሰዎች ራሳቸውን እንዲረዱ ነው ዋናው ትልቁ ትልቁ የዚህ የሆም ሄልት ወይም በቤት ውስጥ የህክምና አገልግሎት ሰጪ ድርጅቶች ዋናው ተ አላማ ማልካም أعطوا في الصحة أنجليك أدم بلو هم مانو. ለማገገም ቤታቸው ከገቡ በኋላ የሚሰጧቸውን የአገልግሎት ዘርፎች ነግረውናል። ይሄ የኮሮና ቫይረስ ከመጣ በኋላ አንድም እንዲህ ያለው አገልግሎት ፈላጊው ቁጥሩ መበራከቱን ከግምት በማስገባት ብዙ ህሙማን ለኮሮና ቫይረስ የተጋለጡትንም ጨምሮ ሌላ ጊዜ ከነበረው በጣም በተለየ ሁኔታ የቤት ውስጥ ህክምና እንክብካቤ ሊፈልጉ ይችላሉ። በዚህም ምክንያት ከአቅም በላይ አገልግሎት ለመስጠት የመገደድ ሁኔታ ነኚህ የጤና አገልግሎት ዘርፍ ሊሰጡ ከሚችሉት ሊያቀርቡ ከሚችሉት በላይ ፈተና ውስጥ ይገባሉ የሚሉ ዘገባዎች እየታዩ ነው። እርስዎ በዕለት ተዕለት ስራው እንደተመለከቱት አሁን ያለው ሁኔታ ምን ይመስላል? አድማጮች ከብርሃን የቤት ውስጥ ህክምና አገልግሎት ድርጅት ሊቀመንበርና ዋና ስራ አስፈጻሚ አቶ ፍስሀ ወልዴ ሞላልኝ ጋር የጀምርነው ቃል ምንምስ አልተቋጨም። የቀደመውን ጥያቄ ጨምሮ ቀሪው በተከታዩ ፕሮግራማችን ይቀርባል። አሁን ግን አቶ ፍስሀ ለጊዜያቸው አመሰግናለሁ። ጊዜ ርስት ነው።